በሰሜናዊው ምስራቅ ኬንያ ግዛት ውስጥ የኬንያ ዜጎች የሆኑ የሶማሊያ ዝርዮች ይኖራሉ። በእነዚህ ህዳጣን ወገኖች ላይ ታዲያ አድሎ መፈጸሙም ሆነ ማግለሉ ዓለም አቀፉ የሰብአዊ መብት አጋይ ድርጅት ሂውማን ራይትስ ዋች እንደሚለው ረዥም ታሪክ ያለው ነው። የሁማን ራትስ ዋች የምስራቅ አፍሪካ ጉዳዮች ኃላፊ ሌስሊ ሌፍኮቭ ሁማን ራይትስ ዎች በጋሪሳና በተለያዩ የሰሜን ምስራቅ ከተሞች ተመሳሳይ የማንገላታት እርምጃዎች በየጊዜው መፈጸማቸውን መዝግቧል። በዚያ የሚኖሩ ሶማሌዎች በኬንያ ጸጥታ አስከባሪ ኃይሎች በተከታታይ ድብደባና የሚያዋርድ ተግባር ይፈጸምባቸዋል። የኬንያ ፖሊሶች በቅርቡ ወጣት ሶማሌዎችን አስረው መሬት ላይ በማስተኛት በቆመጥ ሲደበድቧቸውና በጅራፍ ሲገርፏቸው መታየቱ ዓለም አቀፍ ድንጋጤና ቁጣ ማስከተሉን ሂዩማን ራይትስ ዋች ገልጿል። የተደብዳቢዎቹ ወጣት አበሳ ሕገወጥ በሆነ መንገድ ወሰን አቋርጠው ስራ ፍለጋ ጋሪሳ መግባታቸው ነው። የኬንያ ፖሊሶች ለምን ይሆን በሶማሌዎች ላይ የሚጨክኑት? አሁንም ሌስሊ ሌፍኮቭ ኢን ሜኒ ኬስስ ጸጥታ አስከባሪዎቹ ሶማሌዎቹን አሸባብንና በአጠቃላይ አክራሪነትን የሚደግፉ ናቸው በማለት ይጨክኑባቸዋል። በተለይ የኬንያ የጸጥታ ይዞታ አደገኛ ሁኔታ እንደተደቀነበት ከተሰማቸው ለጭካኔያቸው ገደብ አይኖረውም። ፖሊሶች መጠነ ሰፊ የማንገላታት እርምጃ የሚወስዱት አሸባብ የኬንያ ጦር ኃይል እንደ ጎርጎሮሳዊ አቆጣጠር በ2011 ወደ ጎረቤት ሶማሊያ ዘልቆ መግባቱን በመቃወም የብዙ ሰላማዊ ሰዎችን ደም አፍስሷል በማለት ነው። በጸጥታ አስከባሪዎቹ ዘንድ የጠላትነቱ መንፈስ በተለይ ባለፉት ጥቂት ዓመታት ተጠናክሯል። ለዚህ አንዱ መገለጫ የኬንያ መንግስት በመቶ ሺህ የሚቆጠሩ የሶማሊያ ስደተኞች የሰፈሩበት ጣቢያ እንዲዘጋና ስደተኞቹ ወደ ሶማሊያ ተገደው እንዲመለሱ እስከ መጠየቅም ሆነ ማሳሰብ መድረሱ ነው። ባለፈው ሚያዝያ ወር አራት አሸባሪዎች በሰሜን ምስራቅ ኬንያ በምትገኘው ከተማ በጋሪሳ የዩኒቨርሲቲውን ቅጥር ግቢ ወረው 148 ተማሪዎችን መግደላቸው የሚታወስ ነው። የሶማሊያ ዝርያ የሆነ ሰው ሁሉ ኬንያ ውስጥ በጥርጣሬ ዓይን ሆኗል የሚታየው። ሁላችሁም አሸባሪዎች ናችሁ እየተባሉ የሚዘለፉበት ሁኔታም አለ። ዳባብ በተሰኘው የስደተኞች መጠለያ ጣቢያ ከ350 ሺህ በላይ የሶማሊያ ስደተኞች ይገኛሉ። ከአስር ዓመት በፊት ከኢትዮጵያ ተሰዶ ኬንያ የገባውና በስደተኛ ጣቢያ መኖር ምን ማለት እንደሆነ የሚያውቀው አሁን በናይሮቢ የሚኖረው ኢትዮጵያዊ ጋዜጠኛ ካባታቦሩ እንዲህ ይላል። የሶማሊያ ስደተኞች ራሳቸው የአሸባብ ሽብር ሰለባዎች ሆነዋል። ትውልድ ሀገራቸውን ለቀው የተሰደዱት እጅግ አክራሪ ከሆኑት አሸባብ ሚሊሻ ጦረኞችና ከገረረው የሸሪያ ሕጋቸው ለማምለጥ ነው። ኬንያ ውስጥ ደግሞ እንደ ማንኛውም የኬንያ ዜጋ የአሸባሪዎች የጥቃት ሰለባዎች ይሆናሉ። የኬንያ መንግስት በመጨረሻ ሊቀስም የሚገባው ትምህርት ምናልባት ማን ስደተኛ ማን ደግሞ አሸባሪ እንደሆነ መለየት ነው። ከትውልድ ሀገራቸው በአሸባሪው ጨካኝ አክራሪ ታጣቂ ቡድን ተሳደው ኬንያ የገቡ ስደተኞች በሚጠራጠሩ የጸጥታ አስከባሪዎች የሚደርስባቸው መንገላታት አንዳንዴ ለመግለጽ የሚያስቸግር ነው። አሁንም ጋዜጠኛ ካባታ ቦሩ። ባለፈው ጊዜ የኬንያ ፖሊስ ጸረ ሽብር እርምጃ ያለውን አሰሳ በአመዛኙ ሶማሌዎችና ስደተኞች በሚኖሩበት ኢስትሊ በተባለው የናይሮቢ ከተማ አንድ ሰፈር ውስጥ አካሂዶ ነበር። ኢስትሊ ሶማሌዎች ሰፊ ንግድ የሚያካሄዱበት ሞቅ ያለ ሰፈር ነው። ፖሊስ የወሰደው የጭካኔ ተግባር በንግድ የተሳካ ተግባር በሚያከናውኑ ሶማሌዎች ላይ ቅናት መኖሩንም አይጠቁምም ማለት አይቻለም። ኢስትሊ ውስጥ አምና የተፈጸመ ድርጊት እማኝም ነበሩ። ሰዎች ተዋክበዋል። መንገላታት ደርሶባቸዋል። ሱቃቸው እንዲፈራረስ ተደርጓል። በሴቶች ላይ የጭካኔ ተግባር ተፈጽሟል። ብዙዎች ሶማሌዎች ናይሮቢን ለቀው መውጣት እንዳለባቸው ተሰምቷቸዋል። በጣም አሳዛኝ ሁኔታ ነው።